አርቲስት ታምራት ገብረ ማርያም ሰሞኑን በያዝነው ወርሃ ጁን ከዚህ ዓለም በሞት ተለይቷል። በአንድ ቃለ መልሳችን ወቅት በቅብ ሥራዎች ላይ የራሴን ምስል የምታኖረው ለምንድን ነው ብለን ጠይቀነው ነበር። ምላሹ የራሴን ታሪክ እኔ ቀርጬ ካላስቀመጥኩት ማን ያኖርልኛል የሚል ነበር። አባበሉ በአንድ ወገን እውነታነት ቢኖሮም በሌላ በኩል ግና የሰዓሊ ታምራት መለያ የሆነው ትሑት አንደበት ምላሽ ነበር። ስለምን የጥበብ ሥራዎቹ በዓለም ላይ ግዘፍ ነስተው ሕይወት ተላብሰው አሉና የታምራት ጥበብ ሥራዎች ባሉባቸው የትውልድ አገሩ ኢትዮጵያ፣ ሁለተኛ አገሩ አሳዳሪና ዘላለማዊ የስንብት እረፍቱን ያደረገባት አውስትሬልያ ባህር ተሻግሮም በሀገረ ካናዳ እና ዩናይትድ ስቴትስ ዘላለማዊ ሐውልቶቹ ሆነው ቆመዋልና። ሰዓሊ ታምራት ለኤስቤስ የአማርኛ የሬዲዮ ፕሮግራም ባይተዋር አይደለም። ከግማሽ ድርዘን በዘለለ በተደጋጋሚ ቀርቦ የጥበብ ሥራ ግብዣዎቹን ለኢትዮጵያውያን ማኅበረሰብ አባላት አቅርቦበታል። ረቂቅ ምናባዊ እይታዎቹንም አጋርቶበታል። ከትውስታ ማህደር አርቲስት ታምራት ገብረ ማርያም ከኦገስት 7 እስከ 28 በፎ ጓንግ ዩዋን አርት ጋለሪ የስዕል ስራዎች ለኤግዚቢሽን ይቀርባሉ። የአሁኑን የስዕል ኤግዚቢሽን ከቀድሞዎቹ ስራዎች በምን ይለያሉ? በቅድሚያ በጣም አመሰግናለሁ ካሳሁን። የአሁኑ የስዕል ኤግዚቢሽን ካለፉት ኤግዚቢሽኖች ትንሽ ለየት የሚያደርገው በአመለካከቱና በይዘቱ ሲሆን በመልክቱም አብዛኛውን ስለ ፌስ ወይም ገጸ ባህሪ አፍሪካን አውስትራሊያን የገጸ ባህሪ ነው የሚያሳ ያ ማለት የፊቸር ኦፍ ርባን አፍሪካን አውስትራሊያን ይሆናል። አጠቃላይ ግንዛቤው አፍሪካን አውስትራሊያን የአናኗር ሁኔታ የሚያመለክት ነው። በዚህ ሁኔታ ላይ በማተኮር ነው የማቀርበው ማለት ነው፣ ስእሉን። በተለይ በከተማው አካባቢ ላይ ስራዎችህን በአሁኑ ወቅት ለማተኮር የፈለከው ለምንድን ነው? የከተማው ህይወት እንደ ምንድን ነው አትኩሮት ልስብ የቻለው? በዚህ ላይ ያተኮርኩት አርባን ያልኩት፣ ወይም የከተሜነት፣ ወይንም የእኛ ሰዎች ወይም በአጠቃላይ አፍሪካኖች ምን ያህል ኢንቮልቭ እናደርጋለን በሜንስትሪም ውስጥ ወይም በሞደርን ወርልድ ውስጥ እና ለምሳሌ የወሰድኳቸው የራሴን ምስሎች አሉ እንደገና የአጠቃላይ የሞደርን አፍሪካን አውስትራሊያን ገጸ ባህሪ የወሰድኩት አለ። ያንን ሁለቱን በማጣመር ከከተማው ጋር ምን ያህል ሪሌሽን አላቸው፣ የኑሮ ሁኔታውንስ ምን ይመስላል፣ ምን ያህል ኢንጌጅመንት አለ፣ በቴክኖሎጂውም በላይፍ ስታይሉም ኤክስፕረስ የሚያደርገው ስዕሎችን እንዳየ ናቸው። ከሆነ አሁን ለኤግዚቢሽኑ ከሚቀርቡት ላይ በአፍሪካዊ ላይ ነው የማይተክረው። እዛ ውስጥ በርከት ባሉ ስዕሎች ውስጥ ያንተ ምስሎች ራሳቸው ጎልተው ይታያሉ ከሌላው አፍሪካዊ ምስል ጋር አብረው ተዛንቀው፣ ይህ ምን አይነት መልእክት ነው የሚያ የሚያስተላልፈው ትንሽ ረቀቅ ያለ ይመስላል። ስዕሎች ስራዎችህ ካለፉት ካየናቸው የበለጠ የመጠቁ የጎልተው እየወጡ ይታያሉ። እድገቱ ሊመጣ የቻለው ከምንድን ነው? ራስህንስ በአብዛኛው በአሁኑ የስዕል ስራዎችህ ላይ ልጠቀምበት የፈለግከው ለምንድን ነው? በጣም አመሰግናለሁ። የራሴን ምስሎች የተጠቀምኩት እኔ ይህን እመስላለሁ የኔ መልክ ትክክለኛ አግኝቸዋለሁ ወይም ሳይሆን ምን አስባለሁኝ፣ በዚህ በሞደርን ወርልድ ውስጥ፣ ምክንያቱም እዛ ውስጥ ነው ያለሁት፣ በዛ ውስጥ ነው እያለፍኩት ያለሁት። እዚህ ላይ የምናወራው ምን ያህል ሀብታለኝ ምናም ሳይሆን ምን ያህል እውቀት አግኝቻለሁኝ ነው። እና ምን ያህል ያን ነገር እጠቀምበታለሁ፣ እንደገና ምን ያህል ለመጪው ጄኔሬሽን አስተላልፋለሁኝ ነው። ይህን ማድረገው እንደገና ደግሞ ሪኮርድ አደርጋለሁ፣ እንደ ሂስቶሪያን ሳይሆን እንደ የጥበብ ሰው፣ ቦታዎችን ዘግቤ ያልፋለሁኝ በዚህ ውስጥ የደስታም የሀዘንም የስሜት መጎዳትና የስሜት ማደግም ይታዩበታል በዛ ምስል ውስጥ። እዚህ ምስል ውስጥ ስለ አካባቢ እይታዎች ይገልጻል። እንደገና ደግሞ ስለ ራስም ሪኮርድ አንዳንድ ጊዜ ማስቀመጥ ጥሩ ነው። ምክንያቱም ብዙ ኤክስፔሪንስ እንዳደረግኩት አንድ ቦታ ታይቶ ከዛ አካባቢ ትንሽ ዞር ከተባለ እንረሳሳለን። የኔን ታሪክ ማን ነው ሪከርድ የሚያደርገው? ራሴው ሪከርድ ካላረግኩት ማንም አያስታውሰኝም። ነገር እና ዛሬ ሪከርድ አረጋለሁ፣ ነገ እንደገና ደግሞ የሌላውን ሰው ደግሞ ሪከርድ አረጋለሁ። ስለዚህ ወደ ፊት እኛው ሴሌብሬት ማድረግ አለብን። የጅማሬ ኤግዚቢሽን ነው ነው የምለው በስራዎቹም ጥናት ባለው መልክ ነው፣ ትንሽም ጠንከር ይላል። እርግጠኛ ትክክል ነው ያልከውም ቲስታ ምራት ገብረ ማርያም ስራዎች በርካታ ኢትዮጵያውያኖች መጥተው እንደሚመለከቱ ተስፋችን ነው። ከምን ጊዜውም በበለጠ ጉልበትና ምጥቀት አግኝቶ የሚታይ የስዕል ስራዎች ናቸው። ከማህበረሰብ ውስጥ ወጥቶ መታየቱ እግረ መንገዱንም ሌላ ትልቅ የማህበረሰብ ክልናን የሚያጎላ ነው። ስለ ጥረት ስለ ድካም ምስጋናችን ነው። እንደዚሁም ተዋጣ የተሳካ የስዕል ኤግዚቢሽን እንዲሆን በዝግጅት ክፍላችን ስም እናመሰግናለን። እናመሰግናለሁ ካሳሁን። ታንክ ዩ ሰቨን ቢሊዮን ስቶሪስ ኤንድ ካውንቲንግ አርቲስት ታምራት ገብረ ማርያም፣ እንደሚታወሰው ባለፈው ሳምንት መጨረሻ እዚህ ሜልበርን ውስጥ የአንተ ተማሪዎች የሆኑት ታዳጊ ወጣቶች ሃርመኒ ትሩ አርት ስፕሪንግ ባንክ በሚለው ውድድር ላይ ተወዳድረው አሸንፈው ሽልማታቸውን መቀበላቸው ነው። በዚህ መሰረት ታዳጊ ወጣት ሀዊ አሊ የአንደኝነትን፣ እንዲሁም ደግሞ የምስራች ተካልኝ የሶስተኛነት ደረጃን በመቀዳጀት ሽልማታቸውን ወስደዋል። ከእነሱ ጋርም ጥቂት ቆይታ አድርገን ነበር ና ለዚህ ውጤት ለመብቃት አስተማሪያችን ታምራት ያበረከተው አስተዋጽኦ ታላቅ ነው ብለው ተናግረዋል። በዛም ምክንያት ነው አንተን ወደዚህ ጋብዝኩሁን። እስቲ በቅድሚያ ውድድሩ ምን ይመስል ነበር? እንዴት ነበር እነዚህ ልጆች ያዘጋጀሃቸው? በጣም አመሰግናለሁ ማርቶች ስለጋበሽኝ ስለመጣሽ። ኤግዚቢሽኑ ላይ ትልቅ ነገር ነው ለእኛ ለልጆችም ትልቅ ሞራል ነው። ለእኛም ለኮሚኒቲችን ትልቅ ሞራል ነው። ሁላችን ተሰባስበን በማየታችን ያን ነገር የልጆችን ደስታ በመካፈላችን ልጆችን አስተምራለሁኝ ፍላጎታቸው አስተምራቸዋለሁ ማለት የመሰረታዊ ህጎችን በነዛ ጠንክረው ነው አውትስታንዲንግ የሆኑት ናቸው። ሁለቱ በተለይ እንደሚታወቀው ከነሱም ጋር ባደረኩት ቆይታ እንደነገሩኝ ከሆነ እነዚህ ልጆች ከዚህ በፊት ሌላ የስዕል ኤግዚቢሽን ላይም ተሳትፈውም ሆነ ሌላ ውድድር ላይ ተወዳድረው እንደማያውቁ ነው። በመጀመሪያቸው ነው ይሄንን ውጤት ያሳዩት። ስለዚህ ይህ ማለት በማህበረሰባችን ውስጥ ገና ብዙ ያልታወቀ ችሎታ ታለንት አለ ለማለት ያስደፍረናል። በጣም እንጂ ው እኛ አንጀምር እንጂ ከገባንበት እናሸንፋል። ወደ ግል ልምድህ መለስ እንበልና ቀደም ሲል የጠቃቀስካቸው ነገሮች አሉ፣ የቤተሰብን እርዳታ በተመለከተ ማለት ነው አንተ ወደ ስዕሉ አለም ውስጥ ስትገባ በቤተሰብህ ይደረግልህ የነበረው እርዳታ ምን ይመስል ነበረ? በተለይ የቤተሰብ አስተዋጽኦ ትልቅ ነው። በተለይ እናቶች ቀረብ ይላሉ። በጣም የቅርብ ሰው ነው፣ ደግሞ ያንን ምን እንደመሆኑን የሚያውቀው። በእኔ በኩል እናቴ በጣም ረድታኛለች። የእናቴ እይታዋ ብቻ ራሱ ለእኔ ትልቅ ነገር ነው። በመታየት ብቻ ብዙ ነገር ሰርቻለኝ። አጠጋ መሆኔ የእኔን ስራ እያስቀመጠች ታሳየኛለች። እንደገና ላጓደኞቿ ታሳያለች። ያ ነገር ትልቅ አስተዋጽኦ በቃ ጀግንነት ይሰማኛል። አላፍርም። ውጭ በወጣ ቁጥር እስካሁንም ይዘውኝ ይሄዳዋል። ያ ነገር ምንም ነገር ቢነሳ አልፈራም ማለት በሙያ በኩል ማለት ነው። መውደቅንም አይቸዋለሁኝ ሁሉን ነገር አይቸዋለሁኝ። ጥፋቱንም፣ ግልምጫውንም፣ ሶሻል ላይፉንም፣ አይሶሌሽንም ሁሉ ነገር አይቸዋለሁኝ እና ያ ነገር ምንድን ነው ከስር ጀምሮ የመጣ ጥንካሬ ነው። እናቴ ህጻን እያለሁኝ ስለ አንዱ ዘመዳችን ማለት በጋብቻ ዘመድ አለ አርቱስኩል አስተማሪ የነበረ ነው የቅርጽ አስተማሪ የነበረ ነው ቀራጭ የታወቀ ነው ታደሰ ማሚጫ እና አናቶሚ በኋላ የአናቶሚ ቲቸሮ የሆነ አርት ስኩል ከገባ በኋላ የታወቀ ነው። እንደሱ አናቶሚ የሚሰራ የለም ማለት በቀርጽ ይብን እና ሀይለኛ ድሮይንግ ሰዓሊ ነው ቀራጭ ነው። አሁን እሱ ስለ እሱ ታወራል ነበረ ለምሳሌ ስለ ማስተር የሚለው ነገር እና ጭንቅላቴ ውስጥ ተቀርጿል። ያ ነገር ማስተር እኔ ምን እንደሆነ አላውቅም። አስረኛም ክፍል እያለሁ ጥሩ ውጤት ካላመጣሁ እኔ አርት ስኩል ገባ እና ማስተር ይዛሉ አሉ። አሁንም አስራ አንድ ክፍል አሁን ፈተና ሲመጣ ምንም አይመስለኝም እንደምንም ጨረስኩኝ። አስራ ሁለት ክፍል ማለት አቨሬጅ ግን ህልሜ አርት ስኩል ነው። አርት ስኩል ይሄ ማስተር የሚለው ነገር ማለት እናቴ የቀረጸችብኝ ነገር ነው፣ እና የመጀመሪያ ቋንቋ ነው የሚሰማት። ከዛ ነው ለእድገት የመጀመሪያ ይሆናል እና የቤተሰብ አስተዋጽኦ ትልቅ ነገር አለው። ወንዶች ጀግና ሲያዩ ነው አቴንሽን የሚሰጡት ውጤት ከደረሰ በኋላ እስከዛ ድረስ በስሱ ነው የሚያዩት። ያን ያህል አቴንሽን አይሰጡም። በራሴ ነው ማቆም። ምናልባት የሴቶቹንም ያህል ስራ ሊሰሩ የሚችሉ አባቶች ይኖራሉ ከመጀመሪያ ቁጥቁት የሚያሳድጉ ግን ደግሞ ይሄ በእኛ አገር አይነት ነው ማለት በ በኛ ሀገር አሁን ዘመኑ ተለውጧል። መብት አለ የልጆች መብት ሁሉ ነገር አለ እና ያ ነገር ሁሉ ተለዋውጣል። በአንተ ህይወት ውስጥ በአብዛኛው እናትህ ነበሩ ከታች ጀምረው በማየት ስራዎችን በመሰብሰብ እንዲሁም ደግሞ በአእምሮ ውስጥ ሩቅ እንድታስብ ትልቅ ነገር እንድታስብ ያንን ነገር ያስቀምጡበት። ህልሜን ነው የነገረችው። አሁን ናዝሬት ውስጥ ነው ያለው ማለት ያ ቋንቋ የሮ የሩቅ አገር ቋንቋ ነው እንግዲህና እናትህ ከኪነ ጥበብ ጋር ግንኙነት ነበራቸው በጣም ሲኒማ ትወዳለች። አልባሳቷ ሁሉ ነገር አሪፍ ነው። ማለት እሷ ነፍሷን ይመራ ካረፈች በኋላ ያን ነገር ሳይ የዛ ነገር ሳይ፣ ለምሳሌ የጸጉር አሰራር አፖሎ ስራ አይነት ነገሮች፣ ከዛ ጋር የሚሄዱ አክሰሰሪዎች፣ ጫማዎች፣ የተለያዩ ነገሮች ሳይ፣ ዘመኗ ኖራለች። በዘመናዊ ህይወት ውስጥ ለጥበብ አቴንሽን አላት። እንደገናም አካባቢውም ወሳኝነት አለው። አርቲስት አምራት ገብረ ማርያም፣ እዚህ ስቱዲዮችን ድረስ ተገኝተህ ልምድህን ስላካፈልከን በጣም ነው ማመሰግነው። በጣም አመሰግናለሁ። ማርሴሽ የኢትዮጵያውያን አውስትራሊያን ማህበረሰብ አባላትም የሰዓሊ ታምራት ገብረ ማርያምን ህይወት አንስተው ዘክረዋል። መስከረም ተስፋ ይባላለሁ። ከሲልሚ የወንድማችን የሰዓሊ ታምራት ገብረ ማርያም የእረፍት ዜና ስንሰማ ልባችን እጅጉን በሀዘን ተዋጠ። በጣም ነው ያዘን። ነው ሊታመን የማይቻል ሆኖብናል። በጣም አስደንጋጭ ዜና ነው። መንሰም ታምራት በጎና ሁሉን አክባሪ ሰው ነበር። ለአገሩ ለኢትዮጵያ ለኮሚኒቲው ያለው ፍቅር በጣም ከፍተኛ ነው እና እግዚአብሔር ነፍሱን ይማረው። ከአስር አመት በፊት ነው ወደ ሜልበርን ሙቪ ያደረገው እና ሲድኒ በነበረበት ጊዜ በጣም ብዙ ስራ ሰርተዋል። በቤተክርስቲያናችንም በኮሚኒቲያችንም እንደውም አሁን ቤተክርስቲያን በምንሄድበት ጊዜ ሁልጊዜ የምናየው ፊት ለፊት የጌታችን ምስል እና የመቤታችንን ምስል ስሎ ለቤተክርስቲያናችን ስጦታ የሰጠው እሱ ነው። መቼም ያንን እያየን ሁልጊዜ በልባችን እንደምንአመሰግነው እና እንደምንጸልይለት ነው። በዚህ ተግባሩ ከማንም ሰው ጋር መኖር የሚችል በጣም ትሑት ኢትዮጵያዊ ነበር። በኢትዮጵያ ኮሚኒቲም ቢሆን በጣም ብዙ ቮለንተሪ ለምሳሌ ጨረታዎች በማቅረብ ስዕል የአጼ ምኒልክ የተመሳሰሉ ስዕሎች እየሳለ ጨረታ ላይ በማቅረብ ብዙ ይተባብራል። አንዳንድ ኢትዮጵያን እህቶች ወንድሞች፣ ሬስቶራንት በሚከፍቱበት ጊዜ ስዕል በመሳል እና ስጦታ በመስጠት ይተባብራል እና ብዙውን ላይፉን ያው ገንዘብ ከመቀበል መስጠትን ነው የሚመርጥ ሰው ነበረ እንግዲህ። እግዚአብሔር ለቤተሰቡም፣ ለቅርብ ጓደኞቹም ሁሉ መጽናናት እንመኛለን። እግዚአብሔር ነፍሱም በገነት ያኖራት እንላለን። እግዚአብሔር ይስጥልኝ። ሰለሞን አስናቀ እባላለሁ። የምኖረው ሜልበርን ቪክቶሪያ ነው። አርቲስት ታምራት እስከማውቀው ድረስ በተለይ የኢትዮጵያን ጥንታዊ ባህል እና ስልጣኔ በስዕል መልክ ያስተዋወቀልን እና የኢትዮጵያን ማህበረሰብ አቅሙ በፈቀደ ሁሉ ሲረዳ የነበረ ትሁትና ሰው አክባሪ ኢትዮጵያዊ ከመሆኑም በላይ በተለይ ልጆቻችንን ኢትዮጵያንና ባህሏን ያስተዋወቀልን ትጉህ አርቲስት መሆኑን እረዳለሁ። ከዚህም በላይ ደግሞ ለሰፊው የአውስትሬሊያ ማህበረሰብ በተለይ የተለያዩ ኤግዚቢሽኖችን በማዘጋጀት እና ባገኘው አጋጣሚ ሁሉም የኢትዮጵያን የስነ ጥበብ የስዕል እድገት እና ታሪካዊ አቅጣጫ ለማስረዳት ሲጥር የነበረ ትጉህ ጥሩ ኢትዮጵያዊ እንደነበረ አውቃለሁ። በእውነት እሱን ማጣት በጣም ያሳዝናል። ብዙዎቹ የቪክቶሪያ ነዋሪዎች በተለይም ወጣቶቹ አመታዊ የስፖርት ቱርናሜንት በሚካሄድበት ሰዓት ላይ የእሱን ኤግዚቢሽን በደስታና በአድናቆት ይጎበኙለት የነበረ ሰው በመሆኑ ይሄም የመሰለ ሰው ማጣታቸው ከፍተኛ ሐዘን እንደሚሰማቸው ይሰማኛል። ትልቅ ልጅ ነው ያጣ ነው ማለት ይቻላል። ትልቅ ትልቅ የባለሙያ ትልቅ የኢትዮጵያ አስተዋዋቂ እና ታሪክ ሊረሳው የማይችል ትልቅ አሻራ ይጣለ ሰው ነው ብዬ ነው የማምነው። በእኔ በኩል በዚህ አጋጣሚም ለቤተሰቦቹ እና ለወዳጅ ዘመዶቹ ሁሉ መጽናናትን እመኛለሁ። እንግዲህ ለሱም መልካም እረፍት እላለሁ። አበራ እያሌው እባላለሁ ከሜልበርን ነኝ። ፉትስክሬ አካባቢ ከላሊበላ ሬስቶራንት ታምራት በደረሰበት መሀዘን በጣም በጣም ከፍ ያለ ሀዘን የተሰማኝ ታምራትን ከአስራ አምስት አመት በላይ በደንብ አውቀዋለሁ። ከኔ ጋር ደግሞ ብዙ የቅርብ ግንኙነት አለን። ስፔሻሊ በመድኃኒዓለም ቸርች በሚደረገው ብዙ የአንዳንድ ኮሚቴ ውስጥ ሸርች ውስጥ የሚሰራውን ኦርጋናይዝ ለማድረግ በሚሰራው በህንፃ ኮሚቴ ውስጥ አብረን ትሰራ ነበር ስዕሎች በምናምን በመስራት ብዙ ነገር ይረዳል፣ ብዙ ነገር የሚያግዘን ወንድማችን ነበር እና መቼም በደረሰበት ሀዘን በጣም በጣም የተሰማኝ ሌላ ብዙ አላማ ነበረው። እስፔሻሊ በመድኒዎቻችን ህንፃ ወደፊት በሚሰራው ላይ አንዳንድ ስዕሎች ሰርቶ ለማዘጋጀት በጣም ነበር ያሰበው። ከዛም በተረፈ ለብዙ ጊዜ በኢትዮጵያን ለተጎዶ በሎቻችን በሚደረገው ባለፈው በሊቢያ ላይ ለሞቱት ወንድሞቻችን ስዕል ሰርቶ ለኤግዜብሽን እና ለተለያየ በኢሳት ዝግጅት፣ በተለያየ ዝግጅት ላይ በጣም በነፃ በራሱ ላብ እየደከመ ስዕሎች የሚያዘጋጅ ወንድማችን ነበርና በጣም በጣም ለኮሚቴው ትልቅ ጉዳት የተጎዳ ነው። በጣም ነው ያዘንኩት። ሌላ መልዕክት ማስተላልፈው፣ ስለዚህ ለሀዘኑ ለኢትዮጵያ ኮሚኒቲ ስር የተከፈተ አካውንት አለ። ሰዎች በዛ አድርገው ለቀብሩ ማስፈጸሚያ እና ለአንዳንድ ወጪ የሚረዳንን እንድታግዙን የባንክ ቁጥሩን በዚህ አካባቢ ልንፈልጋለው ኮሚኒቲ ባንክ ነው። ቤስቢ አካውንታችን ዜሮ ስልሳ ሶስት ዜሮ ዘጠና ሰባት ተደግመዋለሁ። ዜሮ ስልሳ ሶስት ዜሮ ዘጠና ሰባት አካውንት ነንበር አስራ ስድስት ስልሳ ሰባት አርባ ዘጠኝ ሰባ ብታስገቡ ለአንዳንድ ወጪ የሚረዳናል። በዚሁም እኔና እዮ ወኪል ነን። እንግዲህ በተረፈ በጣም አዘኑ ከፍተኛ ሀዘን የተሰማኝ እግዚአብሔር ነፍሱን ይማረው እላለሁ። በተጨማሪ በአካል መታችሁ ገንዘብ ለመስጠት የምትፈልጉት ካፌ ላሊበላ ሬስቶራንት ቱትስክሬ አቶ አበራ አያሌው ብላችሁ መስጠት ትችላላችሁ። ሌላ አፍሪካ ታውን ለወንድማችን ለገዛኝ መስጠት ትችላላችሁ። በአካል ነው ይሄ ሁለታችን ኮሚቴው የወከለን ስለሆነ ለእኛ ማን መስጠት ትችላላችሁ። ማቅ ማስገባት የማትፈልጉ ሰዎች ጋር ናችሁ። አመሰግናለሁ። አያሌው እንዴት ሰባላለሁ። በአውስትራሊያ ሲኒ ነዋሪ ነኝ። ከሱት አምራት ጋር ከሁለት ሺ ሁለት ወይም ሶስት ጀምሮ እንተዋወቃለን ተምራት እዚህ የነበረባቸው ጊዜያቶች ውስጥ ከማህበራዊ እስከ ግለሰባዊ ግንኙነት በበርካታው አድርገናል በጣም የረጋ ቁጥብ እና የሚለውን ነገር በትክክል የሚያውቅ በጣም ለሰው ጋር ተግባቢ እና ለሰው የሚመች እርግጥ ነው የጥበብ ሰው መሆኑ። ብዙ ጊዜ የጥበብ ሰዎች ቁጥብ ናቸው። ከጥበብም ደግሞ ሳሪ ሲሆን ብዙ ጊዜ ንግግሩ በብሩሽ ስለነበረ ታሜን በደንብ በንግግር ማወቅ በጣም ከባድ ነበር። ከኔ ጋር ግን ከቤተሰብ እስከ ሀገር እስከ ዓለም አቀፍ ጉዳዮች ድረስ በብዛት ተዋይተን እናውቃለን። በጣም ረዥም ህልም የነበረው በስዕል ሙያ በጣም ወደፊት መሄድ ህልም የነበረው እና ያንን ለማሳካት ረዥም ጉዞ የተጓዘ በማህበረሰባችን ውስጥ አሻራዎችን የተለያዩ ዝግጅቶችን ስናደርግ በራሱ የጥበብ ተሰጦ ድጋፍ ያደረገልን። ለምሳሌ ያህል ዶክተር ካትሪን ሃሚልተን እዚህ ሀገር እግዚአብሔር ውስጥ ልንድል በጋበዝናቸው በጋበት ናቸው ሰዓት የእሳቸውን ፖርትሬት ስሎ በማቅረብ አንድ ኢትዮጵያዊ በአውስትራሊያ ዩኒቨርሲቲ ውስጥ የከፍተኛ በያዘው ሙያ በከፍተኛ ማዕረግ ሲመረቅ ፒኤችዲውን ሲሰራ እንደዚሁ ተመራማሪው ኢትዮጵያዊ ግለሰብ በምርምር ላይ የነበረ የተነሳውን ፎቶ ፖርትሬት በመስራት እና እንዲህ በመሳሰሉት በብዝስኪያን ውስጥ ሲያደርግ የነበረው አስተዋጽኦ እጅግ በጣም ውብና ወገናዊነትን የተላበሱ ነበረ። ለማህበረሰቡም የታሜ በድንገተኛ ያልፈት እርግጠኛ ነኝ ብዙ ሰው ጎድቷል። ከነበረኝ ቅርበት አኳያ በጣም ማመን በሚሰማኝ ስሜት ነው የተሰማኝ። እርግጠኛ ነው ቤተሰቦቹ እና እንደዚሁ ሌሎች ወዳጅ ዘመዶቹ ጥልቅ ሀዘን እንደሚመቱ ይታየኛል። እንግዲህ የተራ ጉዳይ ነው እና ሁላችንም ሟቾች ስለሆንም እግዚአብሔር ለወዳጅ ዘመዶቹ መጽናናትም ለሱም መንግስተ ሰማያትን ያዋርስ ዘንድ እመኛለሁ። ታሜ በሰላም እረፍ፣ በጣም እንወዳሃለን። ሴጤ፣ ይባላለው። ታምራት ገብረ ማርያምን ከአስር አመት በላይ አውቀዋለሁ። ታምራትን መጀመሪያ በጓደኛ ጓደኛ ነበር ማውቀው፣ ከዛ ግን የሴቶች ህብረት መሳተፍ ስጀምር የበለጠ ስራዎቹንም ለኮሚኒቲ ያለውንም ዲቮሽን ያየሁበት ወቅቱ የዛን ጊዜ ነው። መሞቱን ስሰማ በጣም ትልቅ ሀዘን፣ ከሀዘን ቀጥሎ ደግሞ ትልቅ ጸጸት ነው የተሰማኝ። ምክንያቱም ብቻውን ነው የሚኖረው በዚህ በሎክዳውን ሰዓት ደውዬ እኔም የራሴን ቸክ ለማድረግ የተሰማኝ ሀዘን አለ ወይም ጸጸት አለ። ከዛ ውጭ ግን ታምራት በሴቶች ህብረት ብቻ ሳይሆን በኢትዮጵያ ኮሚኒቲ፣ በኢሳት ቢባል ወይም ደግሞ ባለፈውን በተደረገው ፈንድራይዚንግ፣ በቡሽፋየር ብቻ ኮሚኒቲ በጠየቀው ኮሚኒቲ የሱን እርዳታ በሚፈልግበት መንገድ በሙሉ ምንም ሳያመነታ እሺ ብሎ በጣም ህዝቡን ለማገልገል የተነሳ ትልቅ አርቲስት ነበረ። በእውነቱ ትልቅ ነገር ነው የኢትዮጵያ ኮሚኒቲ ያጣው። እግዚአብሔር እንግዲህ ይቻለም ያልሰጠችውን ሰላም፣ ደስታ፣ ፍቅር ሰጥቶ በቀኝ ያስቀምጠው ዘንድ እመኛለሁ። ለቤተሰቦቹ፣ ለወዳጆቹ፣ ለሚያውቁት ሁሉም እግዚአብሔር መጽናናት እንዲሰጣቸው ጠብቅ እለምናለሁም መመኛለሁ። ሲሳይ ይባላለሁ። የሜልበርን ነዋሪ ነኝ። ሜልበርን አንድ ሀያ አመት አካባቢ ኖሬያለሁ። ወንድማችን ታምራትን የማውቀው ወደ አንድ አስር አመት ወይም ከዛ በላይ ይሆነኛል። ከዛም በፊት አውቀዋለሁ ግን በተለይ ደግሞ የወንዱ ልጄ የክርስትና አባት የዛሬ ዘጠኝ አመት አካባቢ ከሆነ ወዲህ ደግሞ በተለይ ለተወሰነ ጊዜ በጣም ተቀራርበን ነበረ። እንገናኝ ነበረ በየጊዜው እንደዋወል ነበረ። ታሚያ፣ ሁሉም የኢትዮጵያ ኮሚኒቲ አባላት እንደሚያውቁት ለኮሚኒቲ በጣም የተለያየ ነገር ያደረገ ለተለያዩ ግሩፖች ሀገሩን የሚወድ ለሚዲያ ተቋሞች ከፍተኛ አስተዋጽኦ ያደረገ ኢትዮጵያን የሚወድ ሀገሩን የሚወድ ሕዝቡን የሚወድ ትልቅ ሰው ትልቅ ሰው ነበረ። ለሙያው ደግሞ ትልቅ ክብር ያለው ሰው ነበረ። በጣም በሚያሳዝን በሚያስቆጭ እና በሚያስደነግጥ ሁኔታ ጥሎን ወደማይቀረው ዓለም ሄዷል። ከሞት በላይ ደግሞ በጣም የሚያሳዝነው የመጨረሻዎቹ ሰዓታት ወገኖቹ አጠገቡ አለመገኘታችን፣ ስሜቱን መረዳት አለመቻላችን በጣም በጣም በጣም ያሳዝናል። አሁንም እንግዲህ ከዚህ በኋላ ምን ሊደረግ እንደምንችል ወቅቱ አስቸጋሪ ወቅት ነው። እናያለን፣ እንጠብቃለን። ነፍሱን እንግዲህ በአጸደ ገነት ያኖርልህን ቤተሰቦችንም መጽናናቱን ይስጥልን ነው። ሌላ ምንም የምለው ነገር የለኝ። አመሰግናለሁ። ሰለሞን ከበደ ባላለሁ በሲድኒ ነዋሪ የሆንኩኝ ነኝ። መቼም ይህንን ሀዘን የሰማው ጊዜ እጅግ አስደንግጦኛል። በፍጹም የማልጠብቀው ጉዳይ ነበር። አቶ ታምራት በጣም ትሁትና ሰውን አክባሪ ነበረ። ብዙ ከመናገር የተቆጠበ ለመሆኑ መቼም ብዙ ሰዎች ያውቃሉ። ዛሬ ከአቶ ታምራት ገብረ ማርያም ጋር በሲድኒ በነበርንበት ወቅት የማውቀውን ዋና ዋናውን ባጭሩ ለመግለጽ እድል በማግኘቴ ደስተኛ ነኝ። አርቲስት ታምራት ገብረ ማርያም የተዋወኩት ወደ አውስትራሊያ ሲድኒ በመጣ ጊዜ ነበር። ይህም በአውሮፓያን አቆጣጠር በሁለት ሺ አንድ ነበረ። በወቅቱ እኔ የኮሚኒቲው ሊቀመንበር ነበርኩኝ እዚህ ሲድኒ ውስጥ ከእርሱ ጋር በጣም ጥሩ ግንኙነቶች ነበሩን። በወቅቱ የኛ ኮሚኒቲ ብዙ እንቅስቃሴዎችን እያደረገ አባላቱንና ሁሉንም ኢትዮጵያን ባላቸው ሙያ ሁሉ አገልግሎት ለኮሚኒቲው እንዲሰጡ እየቀረብን እናነጋግራቸው ነበር። በዚህም ወቅት አቶ ታምራትን በስዕል ያለውን ሙያ በመመልከት የራሱን ሙያ በአውስትራሊያ እንዲያስተዋውቅና ተጨማሪም የአውስትራሊያን የስዕል ስራዎችን ሁኔታውንም እንዲያውቅ ሙያውንም እንዲያሻሽል በጨዋታ አነሳንና የአርት ትምህርት ቤቶችን ከሱ ጋር ሆኜ አፈላለግን፣ አገኘን። በቅርብ ወደሚገኘው አንድ የስል ኮሌጅም ቀጠሮ ይዘን ሄድን። ያው እንደሚታወቀው የአቶ ታምራት ስፔሻላይዜሽን በሸራ ላይ የቀለም ቅብ መስራት ነበር። ታዲያም ወደ ኮሌጁ ህንፃ እየገባን ገና ደረጃውን ስንወጣ በቀለሙ ሽታ ተመስቶ ይህንን ነበር ያጣሁት፣ ይህ ነው የእኔ ቦታ በማለት የቀለሙ ሽታ ልዩ ትዝታና ፍቅርን እንዳነሳበት ተረዳሁት። መቼም ደስታው በፊቱ ላይ ጎልቶ በግልጽ ይታይ ነበር። ተቀባይነትም አግኝቶ በዛው ኮሌጅ ውስጥ ትምህርቱን ቀጠለ፣ በዛ ሙያውንም ለማሻሻል በቃ ማለት ነው። አቶ ታምራት በተለያዩ ጊዜ ለኮሚኒቲያችን እና ለቤተ ክርስቲያናችን ለተለያዩ ዝግጅቶች ፈንድሬዚንግን ጨምሮ ስዕል በጨረታ እንዲቀርቡ እያደረገ ከፍተኛ ገቢ እንዲያደርጉ አድርጓል። በተለያዩ ቤተ ክርስቲያናትም ማለት ለምሳሌ በዚህ በሲድኒ የቅዱሳና የመላእክቶችን ምስል በቀለሙ እያስዋበ ቤተ ክርስቲያንን አግዟል። በተለይም በሲድኒ ደብረ ጽዮን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የኢየሱስ ስቅለትን በትልቅ ሸራ ሰርቶ ያቀረበው ምንጊዜም ማስታወሻችን ነው። በአንድ ወቅትም እዚሁ ሲድኒ ውስጥ በብላክ ታውን የራሱን ስራዎች ለሕዝብ በማቅረብ በኤግዚቢሽን መልክ አቅርቧል። ከሌሎች ታዋቂ አርቲስቶች ጋር በመሆን ማለት ነው እና ይሄ በአርት ወገን ለኢትዮጵያኖች ትልቅ የሆነ ቦታ እንዲሰጥ በሩን ከፍቷልን ማለት እንችላለን። አንድ ጊዜ በሁለት ሺ አንድ ገደማ ነው የኢትዮጵያንም አዲስ አመት በምናከብርበት ጊዜ ከሶስት መቶ ሀምሳ በላይ ሰዎችን ጋብዘን ነበረ። በወቅቱ የኢሚግሬሽን ሚኒስትር የነበሩትን ሚስተር ፊሊፕ ራዶክን የክብር እንግዳ አድርገን ጠርተን ስናስብ ነበር፣ ምን ማስታወሻ እንስጣቸው፣ ምን ስጦታ እናቅርብላቸው ስንል የአቶ ታምራትን ችሎታ ስለምናውቀው ፎቶአቸውን በሽራ ሰርቶ እንዲሰጣቸው አስበን ስንጠይቀው፣ ይህንን ውሳኔ ስንነግረው፣ በቀጥታ ደስተኛነቱን ገለጸልን። እና የሚኒስትሩን ፎቶ የሚፈለገውን ፎቶ ለማግኘት ወደ ቢሮቸው ሆርንስቢ ወደሚገኘው ሄድን። አንድ ፎቶ መርጠን አመጣን። ስዕሉን ከጨረሰ በኋላ በዓሉ እለት ማታ የቀረበውን ሽልማት እሱ ራሱ ሰጣቸው ለሚኒስትሩ። በጭብጨባ ነበረ የተቀበሉት። ሚኒስትሩም ደስታቸውን ነው የገለጹት። ይህ እንግዲህ ከብዙ በጥቂቱ ሀገራችን ለማስተዋወቅ ያደረገውን ነገር ለመጥቀስ ነው። ሌላው ደግሞ ታሜ ድንቅ የሀገር መውደድና የደግነት ስራው ደግሞ በሁለት ሺህ ሶስት የአውሮፒያን አቆጣጠር ነው። ይሄም በኢትዮጵያ የተፈጥሮና የሰው ሰራሽ ችግሮች በነበሩበት ጊዜ ብዙ ዓለም አቀፍ ድርጅቶች ለኢትዮጵያ እርዳታ ለማድረግ ለማሰባሰብ እያደረጉ የነበረበት ወቅት ነበረ። እዚህ አውስትራሊያ ውስጥም የክሪስቲያን ችልድረን ፈንድ ኦፍ አውስትሬሊያ የሚለውን እንቅስቃሴ በመደገፍ በራሱ ፍቃድ አነሳሽነት በተለያዩ ከለሮች በኦይል ከለር ወይም አክሪሊክ ወይም ቻርኮል ወይም ፓስቴል እነዚህ አይነት ከለሮች ሰዎች የሚፈልጉትን እንዲያሰሩ እና ያም ገቢ በቀጥታ ለዚሁ ለክርስቲያን ችልድረንስ ፈንድ እንዲውል አድርጓል። ገንዘቡንም በቀጥታ ባንክ እንዲላክ ነው ያደረገው። ስዕሉ እንዲሰራላቸው የሚጠይቁት ሰዎች ዋጋውን ይናገራሉ ቀጥታ ወደዛ አካውንት ውስጥ እንዲገቡ ይደረጋል ማለት ነው። እና ይህንን የመሰለ በራሱ ወጪ በራሱ ኪሳራ እየሰራ ለሰዎች ድሉን ሰጥቷል። እነሱም ያን ዋጋ እንዳልኩት ለድርጅቱ እንዲከፍሉ ተደርጓል ማለት ነው። ስለዚህ ይበልቱ የሀገር ተቆርቋሪነቱን በየጊዜው ያየንበት ነው። አቶ ታምራት ይህን እንግዲህ እኔ በቅርብ ካየዋቸው በከፊል የጠቀስኩት ነው። ታሪክ በተለይም የትውልደ ኢትዮጵያን በአውስትራሊያ ባላቸው የሕይወት ጉዞ ታሪክ ውስጥ ብዙ ብዙ የሚባልለት የተዋጣለት የሕዝብ አለኝታ የነበረ ባለሙያ ነው። በጣም ሐዘን ነው የተሰማን። ይህ ቤተሰቦቹንም፣ ለጓደኞቹም፣ እንዲሁም በቅርብ ለሚያውቁት ሁሉ መጽናናትን እመኛለሁ። ውድ ወንድሜ ታምራት ነፍስን ፈጣሪ በቀኝ እንዲያስቀምጥ እንለምላለን እና አቶ ካሳሁን ከልብ አመሰግናለሁ ይህን እድል ስለሰጠህን። ኤስቤስንም በዚሁም አጋጣሚ ለማመስገን እወዳለሁኝ ታንክ ዩ ቨሪ ማች።